የመሬት መሰንጠቁ የተከሰተው በዞኑ ዳለቻ ወረዳ ጉላኩሬ በተባለ የገጠር መንደር ውስጥ ነው። የዚሁ ቀበሌ ነዋሪ የሆኑት አቶ አብዱልሐኪም ሲንካሞ እንደገለጹት መሬቱ መሰንጠቅ የጀመረው በአካባቢው የጣለውን ዝናብ ተከትሎ ነው። ይሁን እንጂ የመሬቱ ክፍተት የስፋትና የጥልቀት መጠኑን በመጨመር የመኖሪያና የእርሻ ማሳዎችን መዋጡን ነው ለዶቼቬሌ ዲደብሊው በስልክ የገለጹት። በጣም አስደንጋጭና አስፈሪ ነው። ዛፉ ሰምተዋል። እስከነ ዛፉ ትልልቅ ዛፍ አለ። ከነ ጭራሹ ነው የገባው። አጠቃላይ ወደ ታች የእርሻ መሬት አለ። እርሻ እንዲህ በቃ ሰንጢቆት፣ ስንት ኪሎ ሜትር ነው ሰንጢቆት ወደ የእርሻ መሬትም ገብቷል። ዛፉ የሆነ ነገር ቤት የሆነ ነገር ገብቷል ወደ ውስጥ። ጉዳት የደረሰ ሰው የለም። ለእሳቱ ጋር እንግ ቶሎ ቢሎ ወረዳውን፣ ዞኑ ተረባርቦ ሰዎች እንዲወጡ ያደረግነው ከአካባቢው ማለት ነው። የስልጤ ዞን የአደጋ ስጋት አመራር ጽሕፈት ቤት ኃላፊ ወይዘሮ ወሲላ ሰፋም በወረዳው በተከሰተው የመሬት መሰንጠቅ ከሁለት መቶ በላይ ነዋሪዎች ንብረት በሆኑ የእርሻ ማሳዎች እና መኖሪያ ቤቶች ላይ ጉዳት መድረሱን ተናግረዋል። በተከሰተ የመሬት መናድ ወይንም ደግሞ መሰንጠቅ አደጋ ወደ ሁለት መቶ ስድስት የሚሆኑ ቤተሰቦች የእርሻ መሬታቸውንም እዛ አካባቢ ያለ ጫት የቡናና ባህር ዛፍን ጭምር ወደ ውስጥ የገባበት ሁኔታ ነው ያለው። ይሄ ስንጣቆ ወደ ታች ሲታይ ርዝመቱ መገመት የማይቻል ነው። ጎኑ ስፋቱ ደግሞ ከሀያ እስከ አርባ ሜትር የሚደርስ ነው። ርዝመቱ ከአንድ ኪሎ ሜትር የሚበልጥ ነው። በአሁኑ ወቅት የመሬት መሰንጠቁ በሰው ላይ አደጋ እንዳያደርስ ነዋሪዎቹን ከአካባቢው የማንሳት ስራ መከናወኑንም የጽሕፈት ቤት ኃላፊው አስታውቀዋል። ያው ችግሩን በዘላቂነት ለመፍታት እዚህ ያው ዞን አካባቢ ላይ ባሉ ጂኦሎጂስቶች ጥናት እየተጠና ነው። ያው እነዚህ ጂኦሎጂስቶች ያሉት ምንድን ነው? ከአካባቢው መውጣት አለባቸው። ይሄ የሪፍት ቫሊው አካል ስለሆነ መፍትሄው እነሱን ማስወጣት ብቻ ነው የሚል ነገር ስላሉ አርሶ አደሮቹ ከአካባቢው እንዲወጡ ያደረግንበት ሁኔታ ነው ያለው። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ የህዋና የስነ ከዋክብ ተቋም መምህርና ተመራማሪ የሆኑት ፕሮፌሰር አታላይ አየለ በበኩላቸው አሁን በአካባቢው የተከሰተው የመሬት መሰንጠቅ ከሁለት ምክንያቶች በአንዱ የመጣ ሊሆን ይችላል ሲሉ ሙያዊ ትንበያቸውን ሰጥተዋል። ሰላምቶች ሁለት ናቸው። አንዱ እንዳልኩ ከዚህ ስም ስንሸለቆ ተፈጥሮ ጋር እያያዛል የዚያን የመሰን ተቀባጫም ይከተላሉ። አንዳንድ ጊዜ እንደገና ደግሞ ውሀ ልክ ሲያርጥ ሲተነፍስ፣ እንደገና ውሃ ሲል የአቦይድ ዋሻ የመስራትና በረጅም ጊዜ እንደዚያ እያለ ያ ጋፕ እየጨመረ ይሄዳል የሚል ነው። ኦርፕሬር ይባላል። ፕላክቲዌሽን ይፈጥረዋል የሚባል ነገር ነው። እና ግን በአመዛኙ ከስም ሸለቆ ጋር የተያያዘ ነው የሚለው የሚያመዝን ነው መላምቱ። መፍትሄው እንግዲህ ማጥናት ከአካባቢ እንደዚህ አይነት ሊሆ ከፍተኛ የሆኑ መሰረተ ልማት ሲደረጉ ከመሬት ወለል በታች ያለውን ነገር መመርመርና ማጥናት ነው። ከዚያ ውጭ ግን ዝም ብሎ እንዲሁ የእርሻ መሬት ምናምን ከሆነ ምንም ያን ያህል የሚያደርሰውም ስጋት ቅሳት ያን ያህል አይሆንም። ያው ሰዎቹን እንደገና መልሶ ማስፈር ሎኬት ማድረግ ማጥናት ነው እና ከአደጋው ጋር አብሮ መኖር ነው የትምል እንደርስ አንችል በደቡብ ክልል ከመሬት ጋር የተያያዘ ተፈጥሯዊ ክስተት ሲያጋጥም የስልጤ ዞን የመጀመሪያው አይደለም። ከሁለት ዓመታት በፊት በወላይታ ዞን የመሬት መንሸራተት በሐዋሳ ከተማና አካባቢዋ ደግሞ ተከታ ታ የረደ መሬት ተከሰቶ እንደነበር አይዘነጋም። ለዲደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ